በመጀመሪያም ርዕሶቹን እነሆ። በዛምቢያው ፕሬዝዳንታዊ ምርጫ የተቃዋሚው ፓርቲ እጩ የሀገሪቱን ፕሬዝዳንት እየመሩ ነው። እስካሁን ከተቆጠረው ድምፅ የተቃዋሚው እጩ 42 ከመቶ ሲያገኙ ፕሬዚዳንቱ 36 ከመቶ ነው ያገኙት። የድምፅ ቆጠራው አዝጋሚነት ያበሳጫቸው ወጣቶች ደግሞ አንዳንድ ከተሞችን እያወኩ ነው። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ የጀርመን ህዝብ ሃይማኖቱን ችላ ማለቱን እንዲተው መከሩ። ጀርመናዊው ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ ትውልድ ሀገራቸው ጀርመንን ለአራት ቀን በይፋ እየጎበኙ ነው። የየመን መንግሥትና ተቃዋሚዎቹ የገጠሙት ግጭት ዛሬም እንደቀጠለ ነው። የመንግሥት ጦር ርዕሰ ከተማ ሰነአ ውስጥ በተኮሰው ሞርታርና ሮኬት ቢያንስ ዘጠኝ ሰዎች መግደሉ ተዘግቧል። ዜናው በዝርዝር። የሰሜን ሱዳን ጦር ሀገሪቱን ከደቡብ ሱዳን ጋር በሚያዋስነው ድንበር ከመሸጉ አማጽያን እጅ አንዲት ስልታዊ አካባቢን መልሶ መቆጣጠሩን አስታወቀ። የሰሜን ሱዳን ጦርና ብሉናይል በተሰኘው የሁለቱ ሱዳኖች አዋሳኝ ግዛት የመሸገው የሱዳን ሕዝብ ነጻ አውጪ ጦር ሰሜን በእንግሊዝኛ ምጻሩ ኤስፒኤልኤም ኖርዝ የተሰኘው ቡድን የሚያደርጉት ውጊያ ሰሞኑን ጋብ ብሎ ነበረ። የመንግስት ጦር ቃል አቀባይ ሰዋርሚ ካሊድ ሰአድ ዛሬ እንዳስታወቁት ግን ውጊያው ትናንት አገርሽቶ ጦራቸው ጠላቶቹ ይቆጣጠሯት የነበረችውን የዲንዲሮን ስልተ አካባቢ ይዟል። የመንግስት ጦር አምስት ታንኮችና አራት ተሽከርካሪዎች መማረኩንም ሲገነባው አስታውቀዋል። በቃል አቀባዩ እምነት የመንግስት ጦር ዲንዲሮን መቆጣጠሩ የአማጽያን ዋና ምሽግ ወደሚገኝበት ወደ ኩርሙክ ለመሸጋገር እጅግ ጠቃሚ ነው። የአማጽያኑ ቃል አቀባይ ሱሌይማን ኦስማን ግን የመንግስት ጦር መግለጫን አልተቀበሉትም። ኦስማን እንደሚሉት በውጊያው ከቡድናቸው የተማረኩት ሁለት ታንኮች ብቻ ናቸው፤ ቡድናቸው ዲንዲሮንም አልተቀማምም። ዛምቢያ ውስጥ ባለፈው ማክሰኞ በተደረገው ፕሬዚዳንታዊ ምርጫ የሀገሪቱ ዋነኛ ተቃዋሚ ፓርቲ እጩ ማይክል ሳታ በስልጣን ላይ ያሉትን ፕሬዚዳንት ሩፕያህ ባንዳን እየመሩ ነው። የማክሰኞ ምርጫ የብሔራዊ የአካባቢያዊ መማክርትና ፕሬዚዳንታዊ ቢሆንም ብዙ ትኩረት የተሰጠው ግን ለፕሬዚዳንታዊ ምርጫ ነው። አስመራጭ ኮሚሽን ባለስልጣናት ዛሬ እንዳስታወቁት ድምፅ ከተሰጠባቸው 150 ጣቢያዎች የ85ቱን ቆጥረዋል። ከተቆጠረው ድምፅ የተቃዋሚው የአርበኞች ግንባር እጩ ማይክል ሳታ 42 ነጥብ ዘጠኝ ስድስት ከመቶውን ድምፅ ሲያገኙ ፕሬዚዳንት ሩፑያ ባንዳ ያገኙት ሰላሳ ስድስት ነጥብ አራት አንድ ከመቶ ነው። የድምፅ ቆጠራው ሂደት አዝጋሚነት ያስቆጣቸው ወጣቶች በበኩላቸው ሉሳካን ጨምሮ በሀገሪቱ ትላልቅ ከተሞች አደባባይ ወጥተው ጎማዎችን ማቃጠል፣ አንዳንድ የመንግሥት ተቋማትን መሰባበራቸውና ከፖሊስ ጋር መጋጨታቸው ተዘግበዋል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ቤኔዲክት ዐሥራ ስድስተኛ የጀርመን ሕዝብ ሃይማኖትና ማኅበራዊ ሕይወቱን ችላ ማለቱን እንዲያቆም መከሩ። በጀርመን የሚያደርጉትን የአራት ቀን ጉብኝት ዛሬ ጠዋት የጀመሩት ርዕሰ ሊቃነ ጳጳሳት ቤኔዲክት ዐሥራ ስድስተኛ ሰዎች ሃይማኖትን ችላ ካሉ የሚኖሩት ለየራሳቸው ሕይወታቸውም የግል ብቻ ነው የምትሆንባቸው። ጀርመናዊው ርዕሰ ሊቃነ ጳጳሳት ትውልድ ሀገራቸውን በይፋ ለመጎብኘት በርሊን እንደገቡ ከአገሪቱ ፕሬዚዳንት ክርስቲያን ቮልፍ ውልፍና ከመራይተ መንግሥት አንጌላ ሜርክል ጋር ተወያይተዋል። ቤኔዲክት 16ኛ ፕሬዝዳንት ውልፍን ሲያነጋግሩ እንዳሉት የጉብኝታቸው ዓላማ መንፈሳዊ እንጂ ፖለቲካዊ ወይም ምጣኔ ሀብታዊ አይደለም። በጀርመን ፌዴራላዊ ሪፐብሊክና በመንበረ ቅዱስ መካከል ያለውን መልካም ግንኙነት ይበልጥ የሚያጠናክረው ይህ ጉዞዬ ይፋዊ ጉብኝት ቢሆንም ዋና ዓላማው ሌሎች ርዕሳነ ብሔራት እንደሚያደርጉት በተወሰነ ፖለቲካዊ ወይም ምጣኔ ሀብታዊ ጉዳይ ያነጣጠር አይደለም ይልቅዬ ከሰዎች ጋር ለመገናኘትና ከእነሱ ጋር ስለ ፈጣሪ ለመነጋገር እንጂ። ርዕሰ ሊቃነ ጳጳሳት ቤኔዲክት 16ተኛ ከጥቂት ሰዓታት በፊት ለሀገሪቱ ሕግ መምሪያ ምክር ቤት ወይም ቡንደስታክ ንግግር ማድረግ ጀምረዋል። የሮማ ካቶሊካዊት ቤተ ክርስቲያን ቀሳ ውስጥ በተደጋጋሚ ህፃናትን መድፈራቸው ያስቆጣቸውና የቤተ ክርስቲያኒቱን አቋም የሚቃወሙ 100 የምክር ቤት እንደራሴዎች ግን የርዕሰ ሊቃነ ጳጳሱን ንግግር ላለመስማት ከምክር ቤቱ ወጥተዋል። አብዛኞቹ የተቃዋሚዎቹ የግራ ፓርቲና የሶሻል ዲሞክራቶቹ ፓርቲ እንደራሴዎች ናቸው። በህፃንነታቸው በካቶሊክ ቀሳ ውስጥ ፈሩና ግብረ ሶዶማውያን ደግሞ የርዕሰ ሊቃነ ጳጳሳቱን ጉብኝት በመቃወም እዚያው በርሊን ውስጥ በየፊናቸው ተሰልፈው ነው ያረፈዱት። መራሂተ መንግስት አንጌላ ሜርክል ግን የቤኔዲክት አስራ ስድስተኛ ጉብኝት እንዳስደሰታቸው ነው ያስታወቁት። ከጳጳሱ ጋር በመገናኘታችን በጣም ደስ ብሎኛል። ከአውሮፕላን ጣቢያ ጀምረን በደስታ ነው የተወያየ ነው። አሁን ደግሞ በወቅታዊ ጉዳዮች ላይ ተነጋግረናል። ጳጳሱም ለውይይት ትኩረት የሚሰጡት የአውሮፓ ጉዳይ ነው። የአውሮፓ አንድነት ለእኛ ለጀርመኖች ምትክ የማይገኝለት የተሟላ ዲሞክራሲና ነጻነት ማለት እንደሆነ በድጋሚ በጣም ግልጽ አድርጌላቸዋለሁ። እንደሚመስለኝ የካቶሊክ ቤተክርስቲያን እንደ አለም አቀፍ ቤተ ክርስቲያን መልክትም ይሄው ይመስለኛል። ስለ ገንዘብ ገበያም ተነጋግረናል። በዚህ በያዝነው የግሎባላይዜሽን ዘመን ሰዎች የሚሹትን ለማድረግና ከችግር ለማዳን የፖለቲካው አቅም መጠናከር አለበት። ቤኔዲክት አስራ ስድስተኛም ዛሬ ማታ እዚያው በርሊን ውስጥ በሚገኘው የኦሎምፒክ ስታዲዮም ውስጥ በርካታ የካቶሊክ ምዕመናን በሚገኙበት ጸሎት ያደርጋሉ። ይህ ዶቼ ቬለ ነው። የየመኑ ፕሬዚዳንት የአል አብዶላ ሳልህ ታማኝ ጦርና ተቃዋሚዎቹ የገጠሙት ግጭት ዛሬም ለአራተኛ ቀን እንደቀጠለ ነው። ግጭቱ ባየለበት በርዕሰ ከተማ ሰናአ ዛሬ ዘጠኝ ሰዎች ተገድለዋል። ሐኪሞችና የአይን ምስክሮች እንዳስታወቁት ከሟቾቹ ስድስቱ የተገደሉት ማዕከላዊ ሰናአ ውስጥ አደባባይ ሰልፍ ላይ በነበሩ ተቃዋሚዎች ላይ የመንግሥት ጦር በተኮሰው ሞርታርና ሮኬት ተመተው ነው። ሰሜናዊ ሰናአ ሀፍትባህ በተባለው መንደር የወደቀ ሞርታር ጥይት ደግሞ በአካባቢው የነበሩ ሶስት ሰዎች ገሏል። የመን ውስጥ የፕሬዚዳንት አሊ አብዱላህ ሳሌህን አገዛዝ የሚቃወሙ ወገኖች የአደባባይ ዓመፅ ከጀመሩ ካለፈው የካቲት ወዲህ የተገደሉት ሰዎች ቁጥር ከአምስት መቶ በልጧል። የግሪክ መንግሥት ተጨማሪ ብድር ለማግኘት የሚወስደውን የቁጠባ እርምጃ በመቃወም የሀገሪቱ ሠራተኞች ዛሬ የ24 ሰዓታት አድማ መጥቶም የህዝብ ማመላለሻ አውቶቡሶች፣ ባቡሮች፣ ታክሲዎችና አውሮፕላኖች ሥራ በመቆማቸው የሀገሪቱ ትላልቅ ከተሞች እንቅስቃሴ ቀጥ ብሎ ነው የዋለው። ዛሬ በብዙ ሺህ የሚቆጠሩ ሠራተኞች ደግሞ ከሀገሪቱ ምክር ቤት አጠገብ ማምሻቸውን ሰልፍ ወጥተዋል። ከሰረችው ግሪክ ባለፈው አንድ ዓመት ከመንፈቅ የሠራተኞች አድማና ሰልፍ ተለይቷት አያውቅም። የዛሬው ግን ከሐምሌ ወዲህ እጅግ ከፍተኛው ነው። ለግሪክ ብድር የሚሰጡ መንግስታትና ተቋማት በበኩላቸው የግሪክ መንግስት መውሰድ የሚገባውን ያህል የቁጠባ እርምጃ አልወሰደም ባዮች ናቸው። የግሪክን ቀውስ የሚከታተለው የአውሮጳ ህብረት ልዩ ግብረ ኃይል የበላይ ሆርስት ራይሽንባህ ዛሬ እንዳስታወቁት ግን ግሪክ ተጨማሪ እርምጃዎችን ትወስዳለች ብለው ያምናሉ። ን ይንን ግሽፕሬን ምት ን ግሪሽን ሚኒስር ሌ ስግል ባለፈው ሳምንት ከግሪክ ሚኒስቴር ጋር ባደረጉት ውይይት የተሃድሶ ለውጡን በወረቀት ብቻ ሳይሆን ወደ ምግባር ለመቀየር ከፍተኛ ፍላጎት እንዳለ ተረድቻለሁ። ለዚህ ደግሞ ግሪኮች በእርግጥ ድጋፍ ያስፈልጋቸዋል። የግብር ኃይሉ ተልእኮ ይህንን ድጋፍ ማመቻቸት ነው። ግብረ ኃይሉ ኃላፊነቱን ለመወጣት ከአባል መንግስታት ከዓለም የገንዘብ ድርጅት በተለይም ከአውሮጳ ባንክ ጋር በቅርብ ተባብሮ እየሰራ ነው። የግሪክ ሕዝብ ግን የሀገሪቱ መንግስት የሚወስደውን የቁጠባ እርምጃ አይደግፈውም። የደቡብ ዩናይትድ ስቴትስ ግዛት የጆርጂያ አስተዳደር በአወዛጋቢ መረጃ ሞት በበየነበት ጥቁር አሜሪካዊ በትሮይ ዴቪስ ላይ ቅጣቱን ማጽናቱ የመብት ተሟጋቾችን ቁጣ፣ ተቃውሞ ቀስቅሷል። የ42 ዓመቱ ጎልማሳ አንድ ፖሊስ ገላሃል በሚል ጥርጣሬ የታሰረው ከ21 ዓመታት በፊት ነበረ። ተጠርጣሪው ወንጀሉን ለመፈጸሙም ሆነ ላለመፈጸሙ በቂ መረጃ ባይገኝም ጆርጂያ ያስቻለው ፍርድ ቤት ተጠርጣሪውን ሞት በይኖበታል። ብይኑ ከተላለፈበት ጊዜ ጀምሮ የቀድሞው የአሜሪካ ፕሬዚዳንት ጂሚ ካርተርና ደቡብ አፍሪካዊው የኖቤል ተሸላሚ ቄስ ዴዝሞንድ ቱቱን ጨምሮ በርካታ ታዋቂ ግለሰቦችና የመብት ተሟጋቾች ቅጣቱ እንዲነሳ ሲጠይቁ ነበረ፣ የሰማቸው ግን የለም። ዴቪስ ትናንት ማታ የመርዝ መርፌ ተወቅቶ ተገደለ። በዩናይትድ ስቴትስ የዓለም አቀፉ የመብት ተሟጋች ድርጅት የአምነስቲ ኢንተርናሽናል ተጠሪ ላውራ ሞይ እርምጃውን አስደንጋጭ፣ አሳዛኝም ብለውታል። ከሚገባው በላይ አዝነናል፣ ደንግጠናል፣ ተናደናልም። ብይኑን የሚያጠራጥር የመረጃዎች ክምር ቢኖርም የጆርጂያ ግዛት በቶሪ ዴቪስ ላይ የተላለፈውን የሞት ቅጣት ማስፈጸሙ በእርግጥ አስደንጋጭ ነው። በዚያ ምሽት ንጹህ ሰው ላለመገደሉ እርግጠኛ ልንሆን አንችልም እና የጆርጂያ አስተዳደር ይህንን መሰል የማይታመን ግፍ መፈጸሙ ዩናይትድ ስቴትስ ውስጥ የሞት ቅጣት ህግ እንዲፋቅ የምናደርገውን ትግል ያጋግመዋል። አንዳንድ ወገኖች በዴቪስ ላይ የተፈጸመው ቅጣት በጥቁር አሜሪካውያን ላይ የሚደርሰው አድሎና በደል አካል ነው ይላሉ። የአውሮፓ ህብረት በበኩሉ የጆርጂያ ግዛት የወሰደውን እርምጃ አሳዛኝ በማለት ተቃውሞታል። የህብረቱ የውጭ ጉዳይ ኃላፊ የካትሪን አሽተን ቃል አቀባይ እንዳሉት ህብረቱም የሰዎችን የሰውነት የመሆን ክብር ለመጠበቅ የሞት ቅጣትን መሰረዝ አለበት ብሎ ነው የሚያምነው። ይህ ዶች ቬሌ ነው። ዜናዋን ለማብቃት አበይት ነጥቦቹን በድጋሚ እንሆ። በዛምቢያው ፕሬዚዳንታዊ ምርጫ የተቃዋሚው ፓርቲ እጩ የሀገሪቱን ፕሬዚዳንት እየመሩ ነው። እስካህን ከተቆጠረው ድምፅ የተቃዋሚው እጩ 42 ከመቶ ሲያገኙ፣ ፕሬዚዳንቱ 36 ከመቶ ነው ያገኙት። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ የጀርመን ህዝብ ሃይማኖትን ችላ ማለቱን እንዲተው መከሩ። ጀርመናዊው ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ ትውልድ ሀገራቸው ጀርመንን ለአራት ቀን በይፋ እየጎበኙ ነው። የዜናው መልእክት እስካሁኑ ነበር።